መዝናኛ የሮኬንድሮል የሙዚቃ ሙዚቃ ንጉስ የሙዚቃ አዋቂዎችና አድናቂዎቹ የሰጡት ማዕረጉ ነው። ዝናው ከሀገሩ አልፎ በመላው ዓለም ሲናኝ ጊዜ አልወሰደበትም። አርባኛ ሙት ዓመቱ በዚህ ሳምንት አጋማሽ በሀገሩና በተለያዩ የዓለም ክፍሎች ተዘክሯል። ከጎርጎሮሳዊው 1950ዎቹ አጋማሽ አንስቶ በሙዚቃው ዓለም ትልቅ ስፍራ የያዘው አሜሪካዊው ዘፋኝና የፊልም ተዋናይ ኤልቪስ ፕሬስሊ። በህልሜም በእውኔም ሁሉ የማየው ስዘፍኑ ያበስዝኔ ነበር። ያ ስሜት ውስጤ ስላለ የግዴታ በሚጫወትበት ጊዜ ያ ነገር እየፈለቀ ይወጣ ነበር። ድምፃዊ አለማየሁ እሸቴ አንዷን የጸጉር እንትን ወደፊት ጣል ያደርጋት ነበር። እሱ ትንሽ ጌጥ ሆና ነበር፣ ልዩ ነች። ኤልቪስ እንደሱ ለማድረግ የሚሞክሩ ብዙ ነበሩ። እርሶስ እንደዛ ያደረጉ ነበር? ያኔ አይ፣ የኔ ጸጉር እንደዚህ መች አልነበረም። ስለዚህ ዶክተር ሶሎሞን ማሞ የኤልቪስ ፕሬስሊ አድናቂ To bring good luck to me. No rabbit's foot, no lucky star. No magic wishing tree, but I got lucky. I got lucky. Yes, I got lucky. lucky when. when I found you. Oh, oh you yeah. በሀያኛው ክፍለ ዘመን ጎልተው ከወጡት የሙዚቃ ፈርጦች ዋነኛው ኤልቪስ በዘመኑ የወጣት ኢትዮጵያውያን የሙዚቃ አፍቃሪዎችን ቀልብ ከሳቡት የውጭ ዘፋኞች አንዱ ነበረ። የዚያን ዘመን ወጣቶች እንደሚሉት ኤልቪስ ታዋቂና ተወዳጅ በነበረበት በ ሺ ዘጠኝ መቶ ሀምሳዎቹ መጨረሻና በስልሳዎቹ እንዲሁም በሰባዎቹ እንደ ርሱ የሚለብሱ ጸጉራቸውን የሚያበጥሩ የሚደንሱና የሚዘፍኑ በአጠቃላይ እርሱን መስለው ለመታየት የሚሞክሩ ወጣት ተማሪዎች ቁጥር ጥቂት የሚባል አልነበረም። ስሙ እንደ ቅጽል ስም ይሰጣቸው ከነበሩት መካከል ያኔ በኤልቪስ እና በሌሎችም እውቅ የውጭ ድምፃውያን ዘፈን ይታወቅ የነበረው ድምፃዊ አለማየሁ እሸቴ ወይንም ያኔ እንደሚጠራው አለማየሁ ኤልቪሱ አንዱ ነበረ። አለማየሁ ምን ያህል ተወደው ነበር? ኤልቪስን በቃላት መግለጽ አልችልም። ከመጠን በላይ የሚወደድ ሰው ነበረ። ለዚህ ሙያ የሚያበቃኝ እሱ ሁኔታ ነው እንደሱ መሆን ነበር ምኞት በጣም አለባበሴ አረማመዴ አዘፋፈኔ ሁሉ እንደሱ ነበረ ሁሉ ነገር ጸጉር አበጣጠሬ እዛን ጊዜ ደግሞ እርግጥ እንዳሁኑ አማርኛ ዘፈን አልዘፍም ከትምህርት ጀምሮ እንግሊዝኛ ዘፈን ነበር ምዘፍ ነው ያው የነ ኤልቨስ ፕሬስሊ የነ ፓት ቡን የነ ሊትል ሪቸርድ የነ ቢል ሃይሊ የነ ሳም ኩክ እነዚህ ነበር ምዘፍ ነው ከዚህ በኋላ ነው እንግዲህ እድገትና ብስለት ሲመጣ ወደ ሀገሬ ሙዚቃ የገባ። ኤልቪስ ምን ያህል ነበረ ኢትዮጵያ ውስጥ የሚታወቀው? ወጣቱ ህብረተሰብ ሞደርን ነኝ ባዩ በሙሉ የሚሰማው ሙዚቃ ሁሉ እሱን ነበረ። እኔም ደግሞ የግዴታ እሱ ሙዚቃ ነበር የምሰማው፣ የወደውም እሱን ነበረ። በአፍቃሪዎች ዘንድ አለማየሁ ኤልቪሱ ስትባል ያኔ አንተስ ምን ይሰማህ ነበር? የልጅነት ጊዜ ሆኖ በዛን ሰዓት አፕሪሺዬሽኑ ይቀበል ነበረ። በእውነትም ደግሞ ስጫወ በጣም ይነቃነቃል እንዲሁ ዝም ብዬ ቆሜ የመሰን ነገር የለኝም እኔ በተፈጥሮዬ፣ እና ያ ታክሎ የእሱን አክሽን ስጨምርበት በጣም ተወዳጅ ያደረገኝ እና የስራ ፍሬን ደግሞ ህዝብ ስላደመቀልኝ ደስ ይለኛል። ሆኖም ግን በአሁን ሰዓት ያንስባል ግን ደስ አይለኝም። እድገት አለ፣ ብስለት አለ። የዛ የድሃ ኩሩ ዘር የኢትዮጵያዊ ዘር በመሆኔ አለማየሁ እሸቴ ኢትዮጵያዊ ስባል እንጂ አለማየሁ ኤልቪስ ሲሉኝ አሁን ደስ አይለኝም። ያ የልጅነት ጊዜ ግን ደስ ይለኝ ነበረ። የቀዶ ጥገና ሐኪምና ደራሲ ዶክተር ሶሎሞን ማሞ ከኤልቪስ አድናቂዎች አንዱ ናቸው። ዝክረ አዲስ አበባ የሚል ርዕስ የሰጡትን መጽሐፋቸውን በቅርቡ ለአንባቢያን እንደሚያቀርቡ የተናገሩት ዶክተር ሶሎሞን በተማሩበት በአዲስ አበባው ሽመልስ ሀብቴ በሚባለው ትምህርት ቤት አካባቢ ነው ተወልደው ያደጉት። የሁለተኛ ደረጃ ተማሪ በነበሩበት ወቅት የኤልቪስን ዘፈኖች ማድመጥ፣ ፊልሞቹንም ማየት ከምንም በላይ ያዝናናቸው ነበረ። ያኔ እሳቸውና ጓደኞቻቸው ኤልቪስን ለመምሰል የማያደርጉት ጥረት አልነበረም። ከትምህርት ቤት ጓደኞቻቸው ውስጥ በኤልቪስ የሚጠሩም ነበሩ። አንዷን የጸጉር እንትን ወደፊት ጣል ያደረጋት ነበር። እሱ ትንሽ ጌጥ ሆና ነበር። ልዩ ነች። የኤልቪስ ብቻ ጸጉር ያላቸው እንደሱ ለማድረግ የሚሞክሩ ብዙ ነበሩ። ከዋና ስማቸው ጀርባ ሰለሞን ኤልቪሱ፣ ከበደ ኤልቪሱ፣ እንደዚህ እስከመባል የደረሱ ነበሩ። እርስ እንደዚ ያደረጉ ነበር ያኔ አይ የኔ ጸጉር እንደዚህ አመች አልነበረም ስለዚህ ሌላው ቢቀር በአለባበስ እና እንደዚሁ አንዳንድ ጊዜ ቴክሳስ ፊልም የሚሰራውን አንዳንድ ባርኔጣዎች አሉ ሮ ሮይ ሮጀርስ የሚባል በዛ ጊዜ የታወቀ ፊልም የሚሰራ ነበር የእሱን እንኳን በማድረግ ኤልቪስን ለመምሰል ሞክረን ነበር ኤልቪስ የዚህን ሁሉ ወጣት ቀልብ መሳብ የቻለው ያኔ እንዴት ነው ኤልቪስ ዘፋኝ ብቻ አልነበረም እኛ ጋር በተለይ በዘፋኝነቱ ሳይሆን በብዛት ፊልሞቹን ነበርኛ የምናየው እና በጣም በዛ ጊዜ ተወዳጅ የነበሩት ነኪድ ጋላሃድ የሚባል ገርልስ ገርልስ የሚባሉ ነበሩ፣ ላቪንግ ዩ፣ ብሉ ሃዋይ፣ ቪቫ ላስ ቬጋስ እነዚህ እነዚህን ፊልሞች በማየት ነው ዳንሱም፣ አለባበሱም፣ ጸጉረ አበጣጠሩም ሁሉ የኤልቪስ ነበር ማለት ነው። በዛን ዘመን ድሮ ቤል ቦተም የሚባል ነበረ፣ ሱሪው ከታች ሰፊ የነበረበት ጊዜ ነው። ሸሚዙ ራሱ ኮሌታው ተለቅ ያለ ከደረቱ ላይ የመጀመሪያዎቹ ሁለት ቁልፎች የተከፈቱ በቃ ደረት ናሳይቱ ቤል ቦተም ሱሪ አድርጎ መሄድ ራሱ በቃ ዘመናዊ ያሰኛል። እንደ አለባበሱ ዛሬ እንደሄዱስ ነው ይባላል። ትምርት ቤታችን እንኳን እንደዚሁ ደግ በቃ ለመሆን የሚሞክር ተፈራ ኤልቪሱ የሚባሉም ነበሩኛ ጋር አለባበሱንና ጸጉሩን በጣጠሩ እንድክ ኤልቪስ ስላደረገ። ኤልቪስ ፕሬስሊ ቱፔሎ፣ ሚሲሲፒ በጎርጎሮሳዊው 935 ነው የተወለደው። በ13 ዓመቱ ከቤተሰቡ ጋር በሄደባት በቴኔሲዋ ሜንፊስ በጎርጎሮሳዊው 1954 ወደ ሙዚቃው ዓለም ተቀላቀለ። በዚሁ ዓመት የመጀመሪያውን ነጠላ ዜማውን በ አስራ ዘጠኝ ዓመቱ አወጣ። ከሁለት ዓመት በኋላ ሌላ ዜማ አሳትሞ በዩናይትድ ስቴትስ የሙዚቃ ሰንጠረዥ የመጀመሪያውን ቦታ ያዘለት። በዚያው ዓመት ለመጀመሪያ ጊዜ ላቭ ሚ ቴንደር በተባለው ፊልም ላይ ተወነ። እንዲህ እንዲህ እያለ ዝናው እየናኘ የሄደው ኤልቪስ በ1960ዎቹም በተዋናይነት ለተካፈለባቸው በርካታ ፊልሞች የተለያዩ ዘፈኖችን ተጫውቷል። ለሰባት ዓመታት መድረክ ላይ ሙዚቃዎቹን ማቅረብ ካቋረጠ በኋላ በጎርጎሮሳዊ 1968 እንደገና ወደ መድረክ የተመለሰው ኤልቪስ በሙዚቃ ቅጂ ሽያጭ ታሪክ ተወዳዳሪ አልነበረውም። ወደ 600 ሚሊዮን የሙዚቃ ቅጂዎቹ ተሸጠውለታል። ለሙዚቀኞች የሚበረከተው የግራሚ ሽልማት ሶስት ጊዜ ተሰጥቶታል። በ36 ዓመቱ የግራሚ የዕድሜ ልክ ሽልማት ለማግኘት የበቃም ድምፃዊ ነበረ። ስ አርባኛ የሙት ዓመት በሙዚቃው ዝናን ባተረፈባትና በተቀበረባት በሜንፊስ በዚህ ሳምንት አጋማሽ ብዙ አድናቂዎቹ በተገኙበት በተለያዩ ዝግጅቶች ተዘክሯል። በሌላው የዓለም ክፍልም በተለያዩ ስነ ስርዓቶች ታስቧል። ኤልቪስ ከሞተ አርባ ዓመታት ቢቆጠሩም እስካሁን በአድናቂዎቹ ዘንድ ምትክ የሌለው ዘፋኝ ነው። ለዚህ ያበቃው ምን ይሆን? የመልካም ስራ ውጤቱ ነው ብዬ ነው የማምነው። አጠቃላይ የነበረው የስራ ፍሬው ነው ይህን ተወዳጅነት የሰጠው ብዬ ነው የማምነው። አለማየሁ፣ ምናልባት የኤልቪስ ዘፈኖች ተጽዕኖ በአንተ የአማርኛ ዘፈኖች ላይ ይታይ ነበረ ማለት ይቻላል? አይደለም እድገቴ ሚሽን ትምህርት ቤት ውስጥ ነው። እዚህ በቅሎ ቤት ባጠገብ የነበረው ገርልስ አካዳሚ ይባል የነበረው ጂሲኤ፣ የነበረው ሲቲአይ ይባል ነበረ፣ ክርስቲያን ትሬኒንግ ኢንስቲትዩት። በጣም አስተማሪዎች ስለሚወዱ ሁሉን ነገር ያዘምሩኝም ነበረ። ከዛ ሰወጣ ቀጥታ ከሳር ቴክሳስ ሻይ ቤት መዋል ሲጀምር የአንድ ጊዜ የሮክን ሮል ኤጅ ነው እና እና ኤልቪስ ፕሬስሊ በጣም ጎልተው የመወጡበት ሰዓት ነበረ። እና የምከታተለው እምሰማው እማየ ሁሉ እነሱን ነው። እና የእነሱን እየዘፈንኩኝ በየትምህርት ቤት ሁሉ በጣም በአድናቆት እየተጋበዝኩኝ መዝፈን ጀመርኩ። ፈጣን ዘፈኖች አሉ። ምናልባት እነሱ ከኤልቪስ ዘፈኖች ጋር በመመሳሰላቸው ይሆን ተጽዕኖ አለው የሚሉ አንዳንዶች አሉ። ሱ ትክክል ነው ምክንያቱም እርግጥ ስናወጣቸው ከዛ ወይም ከእንግሊዝኛው ዜማ ቅለን ወይም እንትን ብለን ያደርግ ነው አይደለም። ግን ያለውን ነገር ሁሉ በሚጫወቱበት ጊዜ በወቅቱ ከነበረኝ ፍቅር በህልሜም በእውኔም ሁሉ የማየው ስዘፍንም ሆነ እንትን ስል እሱም ሰውዬ ነበረ። ያ ስሜት ውስጤ ስላለ የግዴታ በሚጫወትበት ጊዜ ያ ነገር እየፈለቀ ይወጣ ነበረ። ሰውየው በዘመኑ እየሰራው ከመጠን በላይ የሚደነቅ ጥሩ ተሰጥሮ የነበረው ነው። ኤልቪስ ፕሬስሊ በጎርጎሮሳዊው ነሐሴ 16 1977 ዓ.ም ነበረ በልብ ህመም ያረፈው። ለዚህ ያበቃውም በመጨረሻ የህይወት ዘመኑ አላግባብ ይወስዳቸው ነበር የተባሉ መድኃኒቶች ናቸው። አድናቂው አለማየሁ እሸቴ ኤልቪስን በወደውም አንድ ቅር የሚለኝ ነገር አለ ይላል። በመሞቱ አዝኛለሁ፣ ግን ቅር የሚለኝ በሱ በኩል ሊያደርግ የማይገባውን እግዚአብሔር ያላሳጣውን ነገር በድራግ አዲክትድ ሆኖ እንደዚህ ራሱን አቢዩዝ አድርጎ መሞቱ ይቆጨኛል። ከኢትዮጵያውያን አድናቂዎቹ ጋር እውቁን አሜሪካዊ የሮኬንሮል የሙዚቃ ንጉስ ኤልቪስ ፕሬስሊን ነበረ። የዛሬው የመዝናኛ ዝግጅታችን የዘከረው ድምፃዊ አለማየሁ ሸቴንና ዶክተር ሶሎሞን ማሞን እያመሰገንኩ አለማየሁ በጣም ወደዋለሁ ባለው በዚህ ፑርቦይ በተባለው የኤልቪስ ፕሬስሊ ዘፈን የምለያችሁ ሂሩት መለሰ ነኝ። ደህና ቆዩ። but i ain't lonesome and i ain't blue cause i could never be a poor boy as long as i've got a darling like you ain't got a crust ain't got a cent can't buy a jug can't pay the rent i got a heart full of dreams and a lot of memories and that's enough for me and they call me poor boy. Poor